የዛሬ ረቡ ግንቦት 28 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ ጀምረናል። በአክሱም ዩኒቨርሲቲ በተፈጠረ ግጭት የአንድ ሰው ሕይወት መጥፋቱ ተሰምተዋል። የአማራ ክልልና የትግራይ ክልል መንግስታት ድርጊቱን በመግለጫው ግዘዋል። ዝርዝራለን። በምስራቅ ሀረርጌ ሀረርጌ ደንግንጎ አካባቢ በህዝብ ማመላለሻ ተሽከርካሪዎች ላይ ተደጋጋሚ ዘረፋ እየተፈጸመ ነው ሲሉ የሀገር አቋራጭ አውቶቡሶች ስምሪት ኃላፊዎች ለቪኦኤ አስታወቁ። መኪና በድንገት ያስቆማሉ፣ ሹፌሮችን ይደበድባሉ፣ ተሳፋሪውን ሞባይል፣ ገንዘብ ይገርፋሉ። የዚህንም ዘገባ ዝርዝር ይዘን እንመለሳለን። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬታሪያት አቶ ንጉሱ ጥላሁን ስለ ጸጥታ ሁኔታ ተጠይቀው የሰጡትን ምላሽም ይዘናል። የረመዳን ወግም አለን። ሌሎች ለምሽቱ ያዘጋጀናቸው ዘገባዎችም ይኖሩናል። አብራችሁን ከቆያችሁ ትሰሟቸዋላችሁ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ካድማስ አስተሻገሩ። ዜና እናስቀድም። ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ በኢቦላ ቫይረስ የተያዙ ሰዎች ቁጥር ከሁለት ሺህ መብለጡን የሀገሪቱ የጤና ሚኒስቴር አስታውቀ። በበሽታው አንድ ሺህ ሦስት መቶ አርባ ስድስት ሰዎች መሞታቸው በታሪክ በኢቦላ ወረርሽኝ በሞቱ ሰዎች ብዛት ሁለተኛ መሆኑ ነው። የኮንጎ የጤና ሚኒስትር ትናንት ባወጣው መግለጫ እንዳስታውቀው ከበሽታው ለማዳን የተቻለው 539 ህሙማንም ብቻ መሆኑን ነው የገለጸው። የጸጥታ ሁኔታው መሻሻሉ ስርጭቱን ለመቆጣጠር እንዳገዘ ሚኒስትሩ አስታውቀዋል። አዣንስ ፍራንስ ፕሬስ ባወጣው ዘገባ መሠረት አምስት የእርዳታ ሠራተኞች በአካባቢው ሚሊሻ ጥቃት ተገድለዋል። የሚኒስትር መግለጫውም አሁን የሚኒስተሩ መግለጫም አሁንም ከባድ ስጋት ያለ ቢሆንም የእርዳታ ቡድኖችን ኢላማ ያደረጉ ጥቃቶች ጋብ በማለታቸው የበሽታውን ስርጭት ለመቆጣጠር የተሻለ እንቅስቃሴ ለማድረግ እንደተሻለ ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ ረዴት ኃላፊ ድርጅታቸው አፍሪካ ቀንድ ሀገሮችን በድርቅ ምክንያት ከሚከሰት ከባድ ረሀብ ለመከላከል የሚያስፈልገውን የገንዘብ እርዳታ በአስቸኳይ እንዲሰጠው ጠየቀ። በሶማሊያ፣ በኢትዮጵያና በኬንያ ቀውስ የሰብአዊ ቀውሱን ለመከላከል ከድርጅቱ የአጣዳፊ ጉዳይ ወጪ አርባ አምስት ሚሊዮን ዶላር እንደሚለቀቅም ገልጿል። ይሁን እንጂ እንደ አውሮፓውያን አቆጣጠር በሁለት ሺ አስራ አንድ አመተ ምህረት ሶማሊያ ውስጥ እንደ ደረሰው ያለ ቸነፈር ዘንድሮ እንዳይከሰት ለመከላከል ተጨማሪ ሰባት መቶ ሚሊዮን ዶላር እንደሚያስፈልግ የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊው ማርክ ሎኮክ አስታውቀዋል። በሶማሊያው ረሀብ ሩብ ሚሊዮን ህዝብ መሞቱ የሚዘነጋ አይደለም። ከተባበሩት መንግስታት ድርጅት የአስቸኳይ ጊዜ ወጪ የተመደበው አርባ አምስት ሚሊዮን ዶላር ውስጥ ሰላሳ ሚሊዮኑ ለሶማሊያ፣ አስር ሚሊዮኑ ደግሞ ለኢትዮጵያ ሲሆን አምስት ሚሊዮኑ ለኬንያ እንደተመደበ ተገልጿል። በተለይ የሚያሳስበኝ የሶማሊያ ጉዳይ ነው። በአመቱ መጨረሻ ወደ አምስት ነጥብ አራት ሚሊዮን ህዝቧ የከበደ የምግብ ችግር ላይ ይወድቃል ብለን እናስባለን ከዚያም ውስጥ የ ሁለት ነጥብ ሁለት ሚሊዮኑ ይዞታ አጣዳፊ ደረጃ ላይ ይደርሳል ሲሉ የመንግስታቱ ድርጅት ባለስልጣናት አስገንዝበዋል። ዓለም በሶማሊያ ላይ ሌላ ረሀብ ሲከሰት በዝምታ ማየት የሚፈልግ አይመስለኝም ብለዋል። አያይዘውም ከሁለት ዓመታት በፊት የሶማሊያ ላይ ቸነፈር ሁኔታ ሲያንዣብብ ፈጠን ያለ እርምጃ በመውሰዳችን ልንከላከለው ችለናል። አሁንም ወደ ተመሳሳይ እርምጃ መውሰድ አለብን ሲሉ አስጠንቅቀዋል። ማርክ ሎኮክ በግልጽ መናገር የሚፈልገው እርምጃ ካልወሰድን ብዙ ህይወት እንደሚጠፋ ነው ሲሉም ማሳሰቢያቸውን ከወዲሁ ሰጥተዋል። የዩናይትድ ስቴትስ የድንበር አባላት ባለፈው ሳምንት ውስጥ በደቡባዊ የሀገሪቱ ድንበር ወደ ቴክሳስ ክፍለ ግዛት ያለ ፍቃድ አቋርጠው ለመግባት የሞከሩ 150 አፍሪካውያንን በቁጥጥር ሥር ውለዋል። የዩናይትድ ስቴትስ የቀረጥና የድንበር ጥበቃ መሥሪያ ቤት እንዳስታውቀው ባለፈው ቅዳሜ 37 ሕጋዊ ሰነድ የሌላቸው ፍልሰተኞች በሪዮ ግራንዴ ወንዝ በኩል አሜሪካ ሊገቡ ሲሉ ተይዘዋል። የዲሞክራሲያዊ ኮንጎና የኮንጎ ሪፐብሊክ ተወላጆች የሆኑ ቤተሰቦች ሕፃናትም ጭምር ያሉባቸው መሆኑን አክለዋል። ባለፈው ሐሙስም ከኮንጎ ከካሜሩንና ከአንጎላ የሆኑ 116 ፍልሰተኞችን የዩናይትድ ስቴትስ የድንበር ጥበቃ አባላት ይዘዋቸዋል። በዚህ የአውሮጳውያን ዓመት ደቡብ ምዕራባዊ የዩናይትድ ስቴትስ ድንበር ላይ ብዛት ያላቸው አፍሪካውያን ፍልሰተኞች ሲያዙ የሐሙሱ የመጀመሪያው መሆኑን መግለጫው አመላክተዋል። አድማጮች ለሰዓቱ የያዝ ናቸው። የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ ስንሻገር እንላቸዋለን። ጋቢና ቪኦኤ ስ ፕሮስ ቦንደሪስ ቀደም ሲል ወዳስተዋወቅናችሁ ቀዳሚው ዘገባችን ነው የምናልፈው። በአክሱም ዩኒቨርሲቲ በተማሪዎች መካከል በተቀሰቀሰ ግጭት የአንድ ተማሪ ህይወት ሲያልፍ ቁጥራቸው ለጊዜው ያልታወቁ ሌሎች የመቁሰል አደጋ ደርሶባቸዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ግጭቱን አስመልክቶ በሰጡት መግለጫ በማንነቱ የተነሳ የተማሪው ህይወት በማለፉ ድርጊቱን አውግዘው የተሰማቸውንም ሐዘን ገልጸዋል። የክልሉ መንግስትም ዛሬ በፌስቡክ ገጹ ላይ በአክሱም ከተማ ለሞተው አንድ የአክሱም ዩኒቨርሲቲ ተማሪ የተሰማውን ጥልቅ ሐዘን በትግራይ ህዝብና መንግስት ስም ይገልጻል ሲሉ መግለጫ ወጥቷል። በተጨማሪም የአማራ ክልል ብሔራዊ መንግስት እንዲሁ በፌስቡክ ገጹ ላይ ግንቦት 27 ቀን 2011 ዓ.ም በአክሱም ዩኒቨርሲቲ የሁለተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ በነበረው ዮሐንስ ማስረሻ ሰይፈ ላይ የተፈጸመውን ግድያ የአማራ ክልላዊ መንግስት አጥብቆ ያወግዛል ብለዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ግጭቱን አስመልክቶ በሰጡት መግለጫም ስለ ሁኔታው ሲናገሩ ምትማሊ ኣብ ኣክሱም ዩኒቨርሲቲ ዝገጠምና ሓደጋ ኣሎ ሓደ ትላንት አክሱም ዩኒቨርሲቲ ውስጥ ያጋጠመውን አደጋ አለ። አንድ ተማሪ በማንነቱ ተገድሏል። ሌሎች ተማሪዎችም እንዲሁ በማንነታቸው ጉዳት ደርሶባቸዋል። በንብረት ላይም እንዲሁ በተመሳሳይ ጉዳት ደርሷል። ስለዚህ ከሁሉ አስቀድሜ ለሟች ቤተሰብና ጓደኞች፣ ዘመዶች የተሰማንን ጥልቅ ሐዘን ለመግለጽ እንወዳለን። ይህ ወንጀል ከባድ ነው። በተለይም ለትግራይ ሕዝብ ለክልሉ መንግስት አምኖ የትግራይ ሕዝብንና የክልሉን መንግስት አምኖ የመጣን ተማሪ ጉዳት ሲደርስበት ማየት በከፍተኛ ሁኔታ ሐዘኑ ይሰማናል። ትግራይ የሁሉም ቤት መሆኗን አምኖ ነው የመጣው እና ሁሉም ብሄር ያለምንም ስጋት እንደሚንቀሳቀስባት የሚንቀሳቀስባት ከተማ መሆኗን አምኖ ነው የመጣው። ለዚህ ተግባር ደግሞ በምሬት ሁኔታውን እናወግዛለን። ወንጀለኞችንም አንድ በአንድ እንለቅማቸዋለን። አሁን መያዝ ጀምረናል። ሁሉም እስኪያዙ እንቀጥላለን ነው ያሉት ዶክተር ደብረጽዮን። የአማራ ክልላዊ መንግስት በተማሪ ዮሐንስ ማስረሻ ሞት የተሰማውን ሀዘንም እንዲሁ በተመሳሳይ በመግለጽ ለሟች ቤተሰቦች፣ ጓደኞችና ለዩኒቨርሲቲው ማህበረሰብ በሙሉ መጽናናትን እንመኛለን የሚል መግለጫ አስፍሯል። በአክሱም ዩኒቨርሲቲ አካባቢ የሚገኙ መስተዳደርና የጸጥታ አካላት እንዲሁም ይህንን አስነዋሪ ድርጊቶች ወደፊት እንዳይደግሙ አስቀድሞ ሊከላከሉት ይገባል ሲሉም በመግለጫቸው ላይ አስፍረዋል። አድማጮች ከዚህ ቀደም ባለፈው ሳምንት በደብረ ማርቆስ ዩኒቨርስቲ በተመሳሳይ የትግራይ ተወላጅ ተገሎ እንደነበረ መዘገባችን ይታወሳል። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ። ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮች ወደ ቀጣዩ ዘገባ እናምራ። በምስራቅ አረርጌ ደንገጎ አካባቢ በሕዝብ ማመላለሻ ተሽከርካሪዎች ላይ ተደጋጋሚ ዘረፋ እየተፈጸመ ነው ሲሉ የሀገር አቋራጭ አውቶቡስ ስምሪት ኃላፊዎች በተለይ ለቪኦኤ አስታውቀዋል። የምስራቅ አረርጌ ዞን ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ ኮማንደር ስዩም ደገፉ ተጠርጣሪዎችን በቁጥጥር ስር አውለን ምርመራ እያደረግ ነው ብለዋል። አዲስ ቸኮል ዝርዝር አለው። ከአዲስ አበባ ወደ ምስራቅ ኢትዮጵያ በሚሰሩ የሀገር አቋራጭ አውቶቡሶች ላይ በምስራቅ አረርጌ ዞን ደንገጉ አካባቢ ተደጋጋሚ ዘረፋ እየተፈጸመ ነው ሲሉ በሀረር ከተማ የሚገኙ የስምሪት ኃላፊዎች በተለይ ለቪዮ ያስታውቀዋል። የኤልሻዳ የሀገር አቋራጭ አውቶቡሶች የሀረር ስምሪት ኃላፊ አቶ ሀብታሙ ሽታዬ እንዲህ ይላሉ። መኪና በድንገብ ያስቆማሉ፣ ሹፌሮችን ይደበድባሉ፣ ተሳፋሪውን ሞባይል፣ ገንዘብ ይዘርፋሉ። ተሳፋሪዎች ኮቪድ የሚባል እንትን ነው። በቃ ማንም ተሳፋሪ በኪሱ አያዝም ገንዘቡ ሞባይሉንም፣ ገንዘቡን የሚወሰድበት የተደበደበ ሹፌር አለ። አሁን አንድ ሰላት ስምንት አራት ሰላት አንድ አይዙ የሚሉ ተደብድቧል። ለምንድ ነው የደበደቡት? አላቁም ብሎ ነው ወይ አቁም ብለው፣ ታሪጋ ፈታይበት ታሪጋ መስጃ፣ ረዳቱ ኦሮምኛ ስለሚችል ተነጋግሮ ረዳቱ ሶስት መቶ ወር ክፍሎ አስመለሳል። ዘረፋው በሀገር አቋራጭ አውቶቡሶች ላይ ብቻ ሳይሆን በተለምዶ ቅጥቅት አይሱዙ በሚባሉት መለስተኛ አውቶቡሶች ላይም እንደሚፈጸም የሚናገሩት ደግሞ በሀረር ከተማ የአባይ አንደኛ ደረጃ አገር አቋራጭ ተሽከርካሪዎች ስምሪት ኃላፊ የሆኑት አቶ ተፈራ መስፍን ናቸው። ዛ ድንገት ጎዳና ኮቤ ሲቪላ ኮቤ ሲቪላ ይሄ ኮብዳዮች አሉ ላ እነሱን የማስወረድ ስራ በድንጋይ ነው የሚያስቆሙት፣ መኪናውን። መኪናው ደግሞ ስለሚሰራ ይቆማል። አውቶቡሶች አሁን የእኔ መኪና ቁጥሩን ባላስታውስም ሰባቤት ነው። የዛኛው ግን የሰማንያ ዜሮ ስምንት በደንብ ነው የምናውቀው። ልጆቹ ሁሉ በጣም አዘኑ እና እንደዛ ያስቸግራሉ። መኪናውን አስቆመው መጀመሪያ መታወቂያ ተበትባሉ። ከዛ በኋላ ገንዘብ ከፍሎ ነው መታወቂያውን ሰው የሚወስደው። አንዳንድ ጊዜም ደግሞ እዛ አንተ አውጣ አንተ አውጣ አንተ አንተ ብለው ያወጡና ኪስ ኪስ ነው የሚገቡት። ኪስ ገብተው ይወስዳሉ። ባለመኪኖቹ አይናገሩም፣ መኪናችን ይሰብሩብናል የሚል ፍራቻ። ይህ ያለ ጉዳይ በቀን ነው ወይስ የምሽት ጉዞ ላይ ነው ይሄ ነገር የሚሆነው? የምስራቅ ሐረርጌ ዞን ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ ኮማንደር ስዩም ደገፋ ለቪኦኤ እንዳስታወቁት ከአዋሽ ጅቡቲ መንገዱ ተበላሽቶ ከባድ መኪኖች በድሬዳዋ በኩል ማለፍ ከጀመሩ በኋላ ዘረፋው እንደጀመረ ያስታውሰው። አሁን በህዝብ ማመላለሻ ተሽከርካሪዎች ላይ የሚፈጸመው ዘረፋ የዚህ ቀጣይ ነው ይላሉ። ተቋማቸውም እርምጃ እየወሰደ መሆኑን ይናገራሉ። እኛ አሁን ያደረግነው መሰለ እዛቺ ስርቆት የሚፈጸምበት ቦታ ላይ ዘረፋ የሚካሄድበት ቦታ ላይ የሁለት ክልልና የሶስት ወረዳዎች ሴንተር አካባቢ ነው። የድሬዳዋ አስተዳደር አለ፣ የምስራቅ ሐረርጌ ዞን ፖሊስ አለ፣ የቀስራና የአለማያ ወረዳ አለ፣ የድሬዳዋ ወረዳ አለ። ይህንን አሁን በኛ ውስጥ የሚያልፈውን እስከኛ ድንበር ድረስ ያለውን የሚቆጣጠር ቋሚ ጣቢያ ደንገጎ ላይ ከፍተናል። እነዛኛዎቹ በፓትሮልም በጥበቃም ተጠናክረው እየሰሩ ስለሆነ ሪፖርቱ ከህዝቡ ከቅሬታ ከቀረበ በኋላ ከዛ በኋላ ተመልሶ የሰማነው ነገር የለም። እኛም ክትትል እያደረግን ነው፣ ከዞን እየወረድም ማለት ነው። ግን ይሄን ነገር ሙሉ ለሙሉ ለማስቆም ድሬዳዋም እንደኛ መንቀሳቀስ አለበት። ሌቦቹም እነዚህ ዘራፊዎቹ የሚመጡት ከድሬዳዋ ከቀርሳ፣ ከሀሮማያ ስለሆነ ያንን ለማስቆም በቅንጅት መሰራት አለበት። በቅንጅት እስካልተሰራ ድረስ ተሽከርካሪዎቹ በጣም ብዙ ናቸው። ጭነው ነው የሚመጡት። አካሄዳቸው ዝግ ያለ ነው። በዚህ ምክንያት መኪናው ላይ የመውጣት የማስቆም ምናምን እድሉን ያገኛሉ። ዘረፋውን ስለሚያደርጉ ከድሬዳዋ ካውንስሉም ጋር ተገናኝተን ይህንን ስራዎች ሰርተናል። በዚህ ስራዎችም ከሰላሳ በላይ ወጣቶች በዚህ ዘረፋ ዘርፈዋል የሚባሉትን ግማሹ ምርመራቸው ተጣርቶ መዝገባቸው ለሚመለከተው አካል ታልፎ ተላልፏል። ሌላው ደግሞ ያው ጉዳያቸው እየተጣራ ያለማለ ማለት ነው። በቁጥጥር ስራ የዋላቸዋቸው አሉ። አዎ፣ በቁጥጥር ስራ አሁነም ምርመራ መዝገባቸውን ለሚመለከተው አካል ያስተላለፍናለ እያጣራንም ያለ ነው አለ ስለ ወንጀሉ የድሬዳዋ አስተዳደር ያውቅ እንደሆነ የጠየኳቸው ምክትል ኮሚሽነር ዳንኤል ሪፖርት የተደረጉ ዘረፋዎች መኖራቸውን አረጋግጠውልኛል። ተጨማሪ መረጃ ለመስጠት ድጋሚ እንዲደውል ነግረውኝ የነበረ ቢሆንም በተደጋጋሚ እሳቸውን ለማግኘት ያደረጉት ሙከራ አልተሳካም። ደንገጎ ከአዲስ አበባ ወደ ምሥራቅ ኢትዮጵያ የሚያመራው አገር አቋራጭ መንገድ አንዱ ወደ ድሬዳዋ፣ ሌላኛው ደግሞ ወደ ሐረር ጅጅጋና ሌሎች የሶማሌ ክልል ከተሞች የሚለያዩበት ቦታ ነው። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ ጋቢና ቪኦኤ ሽርን ጋቢና ብላሻንጉል ብላሻንጉል ዘጋቢና ዘጋቢና ብላሻንጉል አዲስ ቸኮል፣ እናመሰግናለን ለዘገባው። አብራችሁን ስለሆናችሁ እናመሰግናለን አድማጮቻችን። የምታዳምጡት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ የሚተላለፍ መሰናዶ ነው። ወደ ቀጣዩ ዘገባ ስናመራ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሡ ጥላውንና የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ዋሽንግተን ዲሲ በነበራቸው ቆይታ ከአሜሪካ ድምፅ ዘጋቢ ጽዮን ግርማ ጋር አጭር ቆይታ አድርገው ነበር። በዚህ ውይይት በኢትዮጵያ ያለው የጸጥታ ሁኔታ አለመሻሻልን በተመለከተ የተነሳው የውይይቱ ክፍል ለዛሬ ተሰናድቷል። የጸጥታው ሁኔታ መፍትሄ የሚያገኘው መቼ ነው በሚል ለአቶ ንጉሡ ለቀረበ ጥያቄ ከሚሰጡት ምላሽ ይጀምራል። እንግዲህ ምንድን ነው፣ ድህነትንም አሁን በሄድንበት ሁኔታ በሚፈለገው መልክ ቀንሰን ድህነት የስደት ምክንያት የማይሆንበት ደረጃ ላይ አልደረስንም። አሁን ያለንበት አገራዊ ሁኔታ ደግሞ ቅድምም እንደገለጽ ነው በለውጥ ውስጥ ነው ያለነው። ከለውጡ ዋዜማ አገሪቱ ውስጥ ከፍተኛ የጸጥታ የሰላም ችግር እንደነበረ የምናስታውሰው ነው። በዚህ አንድ አመት ጉዞ ውስጥ ደግሞ ዜጎች ሰላማቸው ተረጋግጦ በአካባቢያቸው እንዲኖሩ ሲሰራ ቆይተዋል። የሆነ ሆኖ ግን አሁንም ግጭቶችን በተለይም በሀገር ውስጥ መፈናቀል ማስቆም አልተቻለም። ይሄ እውነት ነው ማለት ነው። ይሄ ጉዳይ መቼ ነው የሚቆመው? እናም ደግሞ ይሄ ጉዳይ በተጨባጭ አሁን እንደሚባለው ወደ አረብ ሀገራት የስደት ሁነኛ ምክንያት ሆኗል፣ የዋነኛ ምክንያት ሆኗል የሚለው በራሱ ጥናት ያስፈልገዋል። ነገር ግን በተለይም ማንነትን ብሄርን መሰረት አድርገው የሚመጡ ግጭቶች ለዜጎች መፈናቀል ምክንያት ሆነዋል በተለይም በሀገር ውስጥ ለሚደረግ መፈናቀል ማለት ነው ይሄ አሁን ባለበት ሁኔታ የቅርቡን መረጃ ለመውሰድ አንደኛ መፈናቀል በሀገር ውስጥ እንዲቆም በመስራት ሁለተኛ የተፈናቀሉ ወገኖች ደግሞ ባሉበት ቦታ መንግስት የተቻለውን ያህል ድጋፍ እንዲያደርግ ወደ ነበሩበት ቦታ ደግሞ በአስቸኳይ እንዲመለሱ የማድረግ ስራ ነው አሁን የኢትዮጵያ ወቅታዊ ሁኔታ እየተሰራ ያለው እንዲያም ሆኖ ግን ይሄ በማንነት ላይ ተመስርቶ የሚመጣ ግጭትና መፈናቀል ይቆየንበት፣ አሁን እዚህ ደረጃ ላይ ደረሰ። መቼ ነው ቶሎ የምንወጣው ከዚህ የሚባለውን ስናይ፣ ወደዚህ ደረጃ የመጣ ነው በአንድ ዓመት አይደለም፣ በሁለት ዓመት፣ በሶስት ዓመት አይደለም፣ ረዘም ያለ ጊዜ ወስደዋል። ይሄ ረዘም ያለ ጊዜ በደንብ ከሰራንበት አሳጠረ ነው። ሰዎች ሰው በመሆናቸው ብሔራቸውም ሃይማኖታቸውም ማንነታቸውም ከግምት ውስጥ ሳይገባ በየትኛውም የሀገራቸው ክፍል በነጻነት ሰርተው የሚኖሩበት ሁኔታ ለመፍጠር የመጀመሪያው ነገር በዚህ ላይ ችግር የሚፈጥሩ አስተሳሰቦችን ማቃናት እና መታገል በመንግስትም፣ ሁሉም የሚመለከታቸው አካላት የሚሰሩት ስራ ነው። ሁለተኛው የህግ የበላይነት ማረጋገጥ ነው። ዜጎችን የሚያፈናቅሉ የትኛውም ማንነት ይኖራቸው፣ የትኛውም ኃላፊነት ይኖራቸው፣ የትኛውም ሀብት ይኖራቸው አፈናቃዮች ናቸውና እነዚህን በህግ አግባብ የማስተካከል እርምት የመስጠት ስራ ነው። እነዚህ ሁለቱም እየተሰሩ ነው። በኢትዮጵያ ውስጥ በአሁኑ ሰዓት በአለፉት ግጭቶች ያፈናቀሉ ይህንን የመሩ ያደራጁ፣ አመራርም ሆነው ዝም ብለው ያዩም ጭምር በቅርቡ እንኳን አንድ ሺ ሶስት መቶ ያህል ሰዎች በህግ ጥላ ስር ሆነው እንደ ህግ አግባብ እንዲታዩ እየተደረገ ነው። መንግስት በዚህ ላይ የማያዳግም እርምጃ መውሰድ እንዳለበት አምኖ ወደ ስራ የተገባ ነው። የሆነ ሆኖ ግን ይገጥማል። አቶ ንጉሱ እንግዲህ እንዳሉት የቀደመ ታሪክ ሊኖረው ይችላል፣ ይኖረዋል። የማፈናቀል ጉዳይ ቀደም መጀመሪያ አካባቢ ላይ ማፈናቀል ሲጀመር የብሄር ጉዳይ የብሄር አደለም፣ የማንነት አደለም፣ በግጭት ነው የሚሉ መግለጫዎች ነበሩ የሚሰጡት፣ እና አሁን ደግሞ ማንነት ማፈናቀል ጉዳይ እንዳለ እየገለጹ ነው። የሆነ ሆኖ ግን በእነዚህ ማፈናቀሎች ውስጥ ከፍተኛ ቁጥር ያለው ሰው መፈናቀሉ እንዳለ ሆኖ መልሶ ለማቋቋም የሚወጣው የገንዘብ መጠን ከፍተኛ ነው። ንብረት በቀላሉ ሰዎች በጣም ብዙ ለፍተው ያፈሩትን ንብረት በቀላሉ የሚያጡ ሰዎች ቁጥርም ከፍ ያለ የሆነ የመጣ ነው ያለው እና ይህንን ማስቆም አይችልም። ምክንያት እንዳለው የሚያፈናቅሉ ሰዎች አሉ ብለዋል። እየታሰሩ ነው ብለዋል። ግን አሁን ካለው ከአንድ ዓመት አለፈው በለውጥ የመጣ የተባለው የጠቅላይ ሚኒስትር አብይ አህመድ አመራርና አንድ ዓመት ያለፈው ነው። ማስቆም አይችልም እነዚህን ሰዎች፣ ይህ ጉዳይ ለይቶ ማስቆም አይቻልም። በአዋጅ አይቆምም፣ በመመሪያና በደንብ አይቆምም። የመጀመሪያው ይሄ ሊቆም ይችለው በአስተሳሰብ ነው። አስተሳሰብ አመለካከት በመገንባት ነው። የነበርንበት አስተሳሰብ የተዛባ ነው ስንል አተኩሮ የነበረው በቂም ላይ፣ በጥላቻ ላይ፣ በቁርሾ ላይ ነው። ስለዚህ ይሄ ጉዳይ በሰላም በይቅርታና በፍቅር ይታካብለናል። እነዚህ ጉዳዮች በስብሰባ፣ በመመሪያ፣ በደንብ በአንድ ጊዜ የሚሰርጹ አይደሉም። የአስተሳሰብ ግንባታ ስለሆነ ይሄንን ተቋማዊም ህጋዊም አድርጎ የመስራት ስራዎች እየተሰሩ ነው፣ ተጀምረዋል። ይሄንን ጉዳይ በጣም አጠንክረን ከሰራን ሁሉም የሚመለከተው አካል የሚረባረብ ከሆነ በአጭር ጊዜ የዜጎችን መፈናቀልና ጉዳት በወገኖቻቸው ኢትዮጵያውያን፣ በኢትዮጵያውያን የሚፈናቀሉበትን ሁኔታ ልናስቆም እንችላለን። ነገር ግን ደግሞ በዚህ ጉዳይ ላይ ካልተባበርን፣ ሰውን በሰውነቱ የሚያከብር አስተሳሰብ ካልገነባን፣ ይህ ጉዳይ ሊቀጥል ይችላል። ስለዚህ በመንግስት በኩል በየደረጃው የተገመገመው በለውጡ ዋዜማ የተገመገመው አገራዊ አንድነትና ብሔራዊ ማንነትን አጣጥመን አልሰራንም ነው የተባለው። ጎልቶ ከወጡ ችግሮች አንደኛው ይሄ ነው። ወደ ብሔራዊ ማንነት አተኩረናል ነው። ስለዚህ አሁን ይህንን አስተሳሰብ የሚገታውና የሚያርመው የሚያቀናው ሀገራዊ አንድነት ኢትዮጵያዊ ማንነትን አጉልቶ መስራት ለትውልዱ ይሄንን ማስተማር በዚህ ላይ የሚመጡ እንከኖችን የማረም ስራ ነው። እንግዲህ ይሄ በአንድ አመት አያልቅም ቅድም እንዳልኩት በአንድ ዓመት ወደዚህ ጉዳይ እንዳልገባ ነው። በአንድ ዓመት ምንጨርሰው አይደለም። የትውልድ ግንባታ፣ የአስተሳሰብ ግንባታ ስለሆነ የሚመለከታቸው ባለድርሻ አካላት በሙሉ ምሁር ብንለው፣ የሃይማኖት አባት ብንለው፣ ታዋቂ ሰው ብንለው፣ ሁሉም ሰው እዚህ ጉዳይ ላይ የአስተሳሰብ ግንባታ ማምጣት አለበት፣ ሚዲያው ጨምሮ ማለት ነው። ስለዚህ እዚህ ላይ ከተረባረብን ዜጎች በዜጎቻቸው በወንድምና በእህቶቻቸው የሚፈናቀሉበትን ታሪክ እንዘጋለን። እዚህ ላይ ካልተረባረብን ወይም ደግሞ በተቃራኒው የሚሰሩ አካላት አሉና ሚዲያውንም ጨምሮ ማለት ነው። በተለይም በዚህ በዘመናዊ ሚዲያ ይሄንን ካልገታን የበለጠ ችግር ውስጥ እንገባለን፣ ወይም ደግሞ የችግሩን እድሜ እናራዝማለንና የጋራ ጥረትና ጥምር እንቅስቃሴ ይጠይቃል የሚል እምነት አለን። አቶ ንጉሱን ለሰጡ ማብራሪያ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። በትናንትናው ዕለት የኢድ አልፈጥር በዓል ተከብሯል። የበዓሉ ድባብ ግን ዛሬም ድረስ የዘለቀ ነው ብለን እናምናለን። ስለዛም ነው ቀጣዩን የረመዳን ወግ የምናሰማችው ከሀያ ዓመታት በላይ በአሜሪካን ሀገር የኖረው ሁሴን መሐመድ ዋነኛ ስራው የታክሲ ሹፍርና ነው። ከስራ በሚተርፈው ሰዓት ሁሉ ግን ፈርስት ሂጅራ በተሰኘው ግብረ ሰናይት ድርጅት ውስጥ ነጻ የማህበረሰብ አገልግሎት ይሰጣል። በሀያ ዓመት ቆይታው ሁሴን አሳዛኝና አስደሳች የረመዳን ሰሞን ትዕይንቶችን አስተናግዷል። የተወሰኑትን ሀብታሙ ሲዩም ጋር በነበራቸው ቆይታ ወግ አውግቶታል። እንደሚከተለው ቀርቧል። ስሜ ሁሴን አህመድ ከኢትዮጵያ የመጣሁበት ጊዜ ጁላይ ፎር 97 ነው የመጣሁት። እዚህ እንግዲህ ወደ 21 አመት ተቀምጫ አለው እና ስመጣ በእውነቱ የመጀመሪያ ጊዜ የመጣሁ ጊዜ አብሮ አደጌ ጓደኛዬ መኮንን የሚባለው እሱ ከኔ በፊት ስድስት ዓመት የመጣ ነበርና ስፖንሰር የሱ ነበርና ጓደኛዬ ምለው ጓደኛ ያደር ምለው ወንድሜ ምለው አላቅም። ኦርቶዶክስ ነው ማናጀሩ። ሙስሊም ነበረ የእሱ ማናጀር እና እኔ ስመጣ ስለሚያውቅ የመጀመሪያ ጊዜ መስጊድ ይሄው ብሎ ሊተር ሪቨር ፓይክ ላይ ያለ መስጊድ ወስዶ ተረከበው ብሎ መሐመድ ያህያ የሚባል አለ ለእሱ አስረከበኝ። ከዛ በኋላ ከአንድ ሶስት ወር በኋላ የመጀመሪያው ረመዳን በአሜሪካን ሀገር የከፋኝና ከቤተሰብ ሴረሞኒ የተለያየ ስለሆነ ግን የዚህን ጊዜ ጓደኛ ህምልህ ጓደኛዬ ነው ሳምቡሳ እየጠበሰ እኔ እንኳን ምንም ነገር የምችለው ነገር የለም ሁሉን ነገር እያደረገ የመጀመሪያውን ጾም ለተወሰነ ጊዜ የከፋኝ ምንም ጾም ያለሁ ከዛ በኋላ ግን ብዙ ወዳጆች ጋር በመተዋወቅ ለመጀመሪያ ጊዜ አሚራችን እስካሁን ድረስ ያለው ሀጂ ነጅብ መሐመድ ኢትዮጵያ እያለሁ እሱ እዚህ ሆኑ ለኢትዮጵያ እንትን ይረዳ እንደነበር ድሮ ገና ካልመጣ አቅ ነበርና እሱ ጋር ተገናኝቼ ከዛ በኋላ ኮሚኒቲው ጋር ጀምረን የመጀመሪያ ኮሚኒቲ የኢትዮጵያ ኮሚኒቲ የሚባል የነበረው ፌሚና ይባላል ፋውንዴሽን ኢትዮጵያን ሙስሊም ኖርዝ አሜሪካ ተብሎ የሆነ ሴንተር እዛ ውስጥ ነበር። ሙስሊም የሁሉም ሙስሊም አንድ ነው፣ ግን የራስህን የአገርህን ትፈልጋለህ። ና ሴንተር በመኖሩ መጣን፣ እዛ ገባን። ቅዳሜ ቅዳሜ አስተማሪ አላህ የጀነት ያርጋቸውና ትልቁ አባታችን ሙፍቲህ ሀጂ መሀመድ ስራጅ የሚባሉ ነበሩ። ከዛም እየቀጠልን እየበዛን እየበዛን እየበዛን ሄድን። አብዛኞቻችን አብዛኞቻችን በዚህ በኮሚኒቲ ላይ ነው አብረን ትዳር የያዝነው ኑሯችን ያስተካከል ነው። ክፍያ የሚባል ነገር የለም። በኮሚኒቲ ሁላችንም አንተ አንተ ተከባብረን እየሰራን ያለ ነው። የማረሳው ነገር ኢትዮጵያና ኤርትራ ከተለያዩ በኋላ እኛ እዚህ አሜሪካን አገር ባድሜ ረብሻ እስከሚመጣ ድረስ በወቅቱ ትዝ ይለኛል። ከቪኦኤ አዲስ አበበ መጥቶ የሚገርም ነው የሃይማኖት አንድነት። ኢትዮጵያና ኤርትራ ተገነጣጥለው ተለያይተው እንኳን እዚህ ግን አንድ ላይ ነው የዛን ጊዜ የምናከብር የነበረው። እነሱ ሁለት ቅዳሜ ማፍጠሪያ ካመጡ እኛ ሁለት ቅዳሜ ራት እናመጣለን። ሁለት ቅዳሜ እንደዚህ እያደረግን ባድሜ ረብሻ እስከሚፈጠር ድረስ አንድ ላይ ስለ ጦርነት ስለተከፋፈል ነገር አልነበረንም። በእንደዛ አይነት ነበር ስናከብር የነበረው። በዛው እንግዲህ ኮሚኒቲው እየጨመረ እየጨመረ እየጨመረ መጣ። በአንድ ወቅት ላይ እነሱም የራሳቸውን ተለዩ። አንድ ጊዜ ብቻ ለስምንት ሰዓት ጾም ያለው ብሬክ የምናደርገው ፋይፍ አክለክ ላይ ነው ቶሎ ስለሚጨልም። ከዛ በኋላ ግን አብዛኛውን 16 ሰዓት እና 15 ሰዓት ነው። አሁን ደ ፓስ ፋይፍ ይርስ 16 ሰዓት ነው። 16 ሰዓት ተኩልም እኔ አሁን እዚህ ስራ ላይ ሆኜ ሁሉ ጊዜ በረመዷን ሌላ ጊዜ የማታደርገውን በረመዷን ግን እራሱ ስፒሪቹዋል ስለሚያደርግህ ጎበዝ ትሆናለህ፣ ትለምዶ አለ። እንዴት 16 ጾም አለው? ፀሐዩ እዚህ እንደምታዩት ነው። ውሃ ይጠማል፣ ግን ልክ የመጀመሪያው ቀን ጾሙ ስትጾም ከዛ በኋላ ትለምዶ አለ። ምንም ነገር እንትን አይልም። አላሁ አክበር፣ አላሁ አክበር በእውነቱ የዛሬ የአንድ ሺ አራት መቶ አርባ በተለየ ድምቀት ነው እንደምታየው እዚህ ቦታ ላይ ካለፉት ዘጠኝ ዓመት እንዲህ ብቻችንን ሆነን ይህን ሁላ ሕዝብ ባለበት ልናከብር ነበር በዘለው የዘንድሮ ግን የኢትዮጵያው ድባብ በእውነቱ እኛም ዛሬ ምን ያህል እንደተደሰቱ ሁሉ ነገር እንዳማረ የዚህ የተለየ ነው። ዘንድሮ ና በጣም ደስተኛ ነን። ህዝቡ በጣም ደስተኛ ነው። በአጠቃላይ በመላው ዓለም ያለው ሙስሊም ኢድ ሙባረክ ብያለው። በመላው የኢትዮጵያ ሙስሊም በተለየ ዛሬ ደስታ እንዳከበራችሁ እኛም ተደስተናል እና ቤተሰቦችም እዚህ ያለው በዲሲ ሜሪላንድ፣ ቨርጂኒያ በአጠቃላይ የፈርስት ሂጅራ ጀማ ሁሉም በአጠቃላይ እንኳን አደረሳችሁ ለከርሞ አመት አመት ያደርሰን እላለሁ። ለኢትዮጵያ አንድ ወንድሜ አብሮ አደጌ ሀሽም ያሲን ከነመላው ቤተሰቦችህ እንኳን አደረሰ እላለሁ። አመሰግናለሁ። Ya feri rakete ubesitet kudan. እንግዲህ አድማጮች የዛሬው የጋቢና ቪ ጉዟችንን በዚሁ አጠናቀናል። በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየታችሁን አድርሱ በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው እኔ ጽዮን ግርማና ሀብታሙ ስዩም ነበርን ዛሬ እንግዲህ የድምጽ ምህንድስናውን ሲያከናውነው የነበረው ፋሲል ነው እናመሰግነዋል አዎ ፋሲል ገበየው ነው ኮርኔሊየስም በቴክኒኩ አብሮን ነበረ ጉዟቸው የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታለን The house I habibi, on the Medina with away. I hope that now, Nibamo, Ima, Ibe, Ibe, Ibe, Ibe, Ibe, Ibe, Habibi, Ibe, Ibe, Ibe, Ibe, Ibe, Ibe, Ibe, Ibe, me. ترتادن بانونو مكمي حبيبي حبيبي حبيبي حبيبي حبيبي مدينه رايبه مني شو بين بارد وحبه بقى حبيبي مدينه كيف Yaka Sala but I'm gonna